ኢትዮጵያ ውስጥ የተማረው የወጣት ኃይል ከጊዜ ወደ ጊዜ እየጨመረ መምጣቱ ይታወቃል። አብዛኞቹም የራሳቸው የስራ ፈጠራ ሀሳብ አላቸው። ይሁንና ብዙዎቹ የስራ ፈጠራቸውን ለመሞከርም ሆነ ወደ ተግባር ለማምጣት የመነሻ ወረት እጥረት አለባቸው። የመነሻ ወረት፣ የንግድ ክህሎት ብቃት ማነስ፣ የቦታ የተለያዩ አይነት ችግሮች ሲያጋጥሟቸው ይስተዋላል። ይህን ጉዳይ በተመለከተ ላለፈው አስር ዓመት ወጣት የስራ ፈጣሪዎች የንግድ ክህሎታቸውን እንዲያዳብሩ የተለያዩ አማራጮችን በመጠቀም ምርቶቻቸውን ለገበያ ከማቅረባቸው በፊት እንዲሞክሩ እንዲሁም ሀሳባቸውን በመሸጥ ብቻ የገንዘብ ክፍተታቸውን በመሙላት ወደ ስራ እንዲገቡ ሲያደርግ የቆየው የአይስ አዲስ መስራችና ዋና ስራ አስኪያጅ አቶ ማርቆስ ለማን አነጋግሬው ነበረ። ከማርቆስ ለማ ጋር የነበረኝ ውይይት ማርቆስ አንድ ጀማሪ የስራ ፈጠራ ሀሳብ ያለው ወጣት ከየት ምጀምር እንዳለበት ከሚያስረዳበት ይጀምራል። ለመግባት አንድ ሰው ሀሳብ አለኝ ሲል የሚነሳበት የተለያዩ አካሄዶች አሉ። አንደኛው ኦልሬዲ የተሰራ ፕሮዳክት ወይም ሰርቪስ ወይም ደግሞ ሊሰጣቸው የሚችለው አገልግሎቶች ወይም ደግሞ ይሄንን አይነት እቃ መስራት ይችላለሁ የሚለውን ነገር አስቀድሞ ማወቅ አለበት። ስለዚህ አንደኛ ያለውን ገበያ ጥናት ማድረግ አለበት። የገበያ ጥናት የመጀመሪያው ስቴፕ ነው ማለት። ለምሳሌ ገበያ ውስጥ ምን አይነት አገልግሎቶች እየተሰጡ ነው ያሉት? ማን እየሰጣቸው ያለው? በምን አይነት ዋጋ ነው እየተሰጡ ያሉት? እኔ ማመጣው ዋጋ አገልግሎት ወይም የሚጀምረው ንግድ ገበያ ውስጥ ካለው በምን ይለያል፣ ወይም የተሻለ ነገር ይ መጣት ይችላል የሚለውን ነገር ጥናት መደረግ አለበት። የገበያ ጥናት የሚባለው ማለት ነው። እዚህ ላይ ምንድን ነው በንግግር ብቻ ሳይሆን በወረቀት ላይ ማስፈር አለብን። ያን ነገር የሚረዳን ሁለት አይነት ዶኪመንት የምናዘጋጅበት መንገድ አለ። አንደኛው የንግድ እቅድ የሚባለውን ነው። ሁለተኛው ደግሞ የቢዝነስ ፕሮፖዛል ወይም ደግሞ የንግድ ፕሮፖዛል የሚባሉ ሁለት ዶኪመንቶች አሉ። በመጀመሪያ ደረጃ የንግድ ፕሮፖዛል የሚለው ብዙ ጊዜ አያስፈልግም፣ ግን ለምሳሌ አንዳንድ ጊዜ ባንኮችን ብድር ለመጠየቅ ወይም የገንዘብ ጥያቄ በምናቀርበት ጊዜ እነዚህ ተቋማት የንግድ ፕሮፖዛል አቅርቡ የሚሉበት ስላለ ዝግጅት። ከዛ በሁለተኛ ደረጃ ላይ ከማጋ ነው የምሰራው የሚለውን ብዙ ጊዜ እነዚህ ኢንቨስተሮች ወይም የሚያፈሱ ሰዎች አንድ ሰው ብቻ የሚሰራው ንግድ ላይ ገንዘባቸውን አያውሉም። ምክንያቱም ትልቅ የሆነ ሪስክ ስላለው ማለት ነው እዛ ላይ እንደዛ ማድረግ ስለዚህ ከማጋ ነው የምሰራው የሚለውን የምሰራው አብሮኝ ካምፓኒ የሚመሰርት ሰው የሚለውን ነገር ማሰብ አለባቸው። ስለ እዚህ የአብሮ የሚሰራ ስራ ነው የግል ስራ ሌ ብቻ አይደለም ማለት ነው። ሶስተኛው መነሻ ካፒታል የሚባለውን ከየት ነው ላገኝ የሚችለው የሚለውን ነገር ማሰብ አለባቸው ማለት ነው። እነዚህ ነገሮች ባሉበት ሁኔታ የንግድን ትስስር ለመፍጠር ወይም የንግድን ስራ ለማፋለጥ የሚደረግ የንግድ ቡድን ስራ የሚረዱ ድርጅቶች አሉ። ልክ እንደ አይስ አዲስ እንደ ኢንኪቤሽን አክሰሬሽን የሚባሉ እነዚህ፣ ቴክኒካሊ ኢንኪቤሽን አክሰሬሽን የሚለያዩት ኢንኪቤሽን ከሆነ ገና ጀማሪ የሆነ ቢዝነስ ላይ ነው። አክሰሬተር ደግሞ ከሆነ ገበያ ውስጥ የገብ ድርጅቶችን እነሱ እንዴት ነው ወደሚቀጥለው ደረጃ ልናደረስ የሚችለው የሚለው አይነት ሰፖርት የሚሰጥ ነው። ስለዚህ እንደዚህ አይነት አገልግሎት የሚሰጡ የተለያዩ ድርጅቶች የመንግስትም ተቋማት ወይም የግል ተቋማት ስላሉ በእነሱ ስር ታቅፈው ደግሞ እንዴት ነው ሰፖርት ማግኘት የሚችለው የሚለውን እየተገነዘበ ይሄዳል ማለት ነው። እሺ እንግዲህ እንደ ኢትዮጵያ ባለና የገንዘብ እጥረት ባለበት ሀገር ውስጥ ደግሞ ወጣቶች የሚሰሩትን ነገር ለገበያ ለማብቃት ይሄ መነሻ ወረት ወይም ካፒታል የሚባለውን ነገር ለማግኘት በጣም ብዙ ጊዜ ሲታገሉ ይታያል። እና አዲስ ስራ ፈጣሪ የሚባል ሰው መነሻ ካፒታል ሊያገኝ ወይም ወረት ሊያገኝባቸው የሚችላቸው መንገዶች ምንድን ናቸው? ካፒታል ለማግኘት የሚያስችሉ የተለያዩ መንገዶች አሉ። ስለዚህ ላይ የመጀመሪያዎቹ ሰዎች የምናውቃቸው ጓደኞቻችን፣ ቤተሰቦቻችን ከነሱ ለማግኘት የሚደረግ ጥረት ነው የሚያገኙ። ግን ሁል ጊዜ ለሁሉም ሰው የሚሆን ነገር አይደለም፣ እንደምናውቀው። ስለዚህ መንገዶች አሉ ያን የምናገኝበት አሁን ብዙ ጊዜ ኢትዮጵያ ውስጥ ያው ታዳጊ ሀገርም ስለሆነ አንደኛ ግራንት የመስጠት ዋናው ዓላማቸው የሆኑ ድርጅቶች አሉ። እነዚህ ተቋማት መንግስት ጋር የተገናኙ ወይም ደግሞ መንግስታዊ ያልሆኑ ድርጅቶች ከተለያየ ሴክተር ላይ የራሳቸውን ግራንት ያዘጋጃሉ። ስለዚህ በጤና ላይ በተለይ የምንሰራ፣ እርሻ ላይ የምንሰራ፣ ትምህርት ላይ የምንሰራ ሰዎች እነዚህ አይነት ቢዝነሶች ላይ ብዙ አይነት ኦፕሽኖች አሉ። ከዛ ውጭ ሁለተኛው ብድር የሚባለው ነው። ይሄ ብዙ ጊዜ ከባንክ ጋር የሚገናኝ ነው። አሁን ትልቁ የባንክ ጋር ያለው ችግር ምንድን ነው? ላይክ ብዙ ጊዜ ባንኮች ይሄ ኮላተራል የሚባለው ወይም ደግሞ የሚያዝ ነገር ይፈልጋሉ። ተንቀሳቃሽ መኪና ሊሆን ይችላል፣ ወይም ቋሚ የሆነ ቤት አይነት ሊጠይቁ ይችላሉ። ስለዚህ እሱ ላይ ያለ ግን፣ አንዳንድ ባንኮች ደግሞ የተሻለ ያለምንም ኮላተራል በአይዲያ ወይም ከሌሎች ድርጅቶች አጋር ድርጅቶች ጋር በመሆን ደግሞ የሚያዘጋጇቸው እድሎች ይኖራሉ። አሁን ለምሳሌ በዚህ መልኩ የስራ ፈጠራ ኮሚሽን ከአዋሽ ባንክና ከሌሎች ባንክ ጋር ሆነው እንደዚህ አይነት ከኮቪድ ጋር የተገናኘ ለምሳሌ ያቀረቡት አይነት ይኖራል። ከእናት ባንክም ድሮ ከሴቶች ንግድ ጋ የተገናኘ የሚያቀርቧቸው አማራጮች ች ይኖራሉ ማለት ነው። ከዛ ውጭ እኛ አሁን በምነጋገርበት ላይ በጣም ብዙ ኢኩዊቲ የሚባለው ወይም ደግሞ ኢንቨስተሮች ማለ ነዋ የሚያፈሱ ሰዎች የሚያቀርቡት የገንዘብ አካሄድ ነው። ስለዚህ አሁን ሲሊከን ቫሊ ስንል ወይም ሌላ ዓለም ላይ ለንደን ኢቨን ኬንያ ስንል አብዛኛው ጀማሪ የሆኑ ቢዝነሶች ቴክኖሎጂ ላይ ያሉ የሚሆኑ ሌሎች ቦታዎች ላይ ይህን ነገር ወደ ገበያ የሚያወጡት በብድር ወይም በፍራንስ ሳይሆን ኢኩቲ በሀሳቡ ላይ የሚያምኑ ኢንቨስተሮች የመዋዕለ ንዋይ ያላቸው ሰዎች ለጀማሪ ቢዝነሶች ገንዘብ ይሰጣሉ ማለት ነው። ይህን ደግሞ የሚሰጡት ነው ምንድነው ብዙ ጊዜ ኢንተረስት የለውም ልክ እንደ ባንክ ግን፣ ጥሩ በሆነ የቢዝነስ ስምምነት የሆነ ያህል የካምፓኒውን ሼር ለኢንቨስተሩ በመስጠት አብሮ መስራት ይቻላል ማለት ነው። ስለዚህ ከገንዘብም በላይ ደግሞ እነዚህ መዋለ ነዋይ ያላቸው ሰዎች ኦልሬዲ ንግድ ውስጥም የቆዩ ናቸው። ከዛ ውጭ ደግሞ ብዙም አይነት የሚያውቋቸው ሰዎችም አሉ። የንግድ ትስስር ለመፍጠር የሚረዱ እውቀቶች እና ኢንፎርሜሽኖች አላቸው። ስለዚህ ለመርዳት ይችላሉ ማለት ነው። ስለ ኢንኩቤሽን ፕሮግራም የጀማሪ መርሃ ግብር ደግሞ እስቲ ትንሽ ነገር በለኝ። እንዴት ነው እንደዚህ አይነት ፕሮግራሞችን መቀላቀል የሚቻለው? በጣም ጥሩ። ጀማሪ ቢዝነስ የሚባሉ እንግዲህ ኢትዮጵያ ውስጥ እኛ አይስ አዲስ ስንጀምር ሁለት ሺህ አስራ አንድ በፈረንጆች አሁን አስር አመት ሊሆነን ነው። የመጀመሪያው ኢትዮጵያ ውስጥ ያለ እንደዚህ አይነት አገልግሎት የሚሰጥ ድርጅት የኛ ነው የተከፈተው። ከዛ በኋላ ግን ተማሳይ የሆኑ በመንግስትም መንግስታዊም ያልሆኑ ድርጅቶች ሰው አሉ። ለምሳሌ እንደ ኤክስ አበባ አዲስ ብንወስድ፣ ወይ ብልሙን ብንወስድ፣ አይኮግ ላብስ የሚባል ከመንግስትም ደግሞ የኢትዮጵያ የአንተርፕረነርሺፕ ዴቨሎፕመንት ሴንተር የሚባል አለ። ከዛ ደግሞ በሚኒስትሪው ስርም ያሉ ለምሳሌ እንደ አይሲቲ ቪሌጅ ያሉ በዩኒቨርሲቲ ሰዎች ደግሞ ያሉ አዋሳ ዩኒቨርሲቲ፣ ባህርዳር ዩኒቨርሲቲ እንደዚህ አዲስ አበባ ዩኒቨርሲቲ እንደዚህ ኢንኩቤሽን የሚባል ሰርቪስ የሚሰሩ ተቋማት አሉ። ኢንተርናሽናል የሆኑ የውጭ ለምሳሌ ለትርፍ ያልተቋቋሙ ድርጅቶች እንደ ሪች ፎር ቼንጅ ኢትዮጵያ የሚባሉ አይነት ይኖራሉ። ሰው ኢንኩቤሽን አገልግሎት የሚባለው ምንድን ነው? አይዲያ ያላቸውን ሰዎች አይዲያቸው የሚሸጥ አይዲያ ከሆነ ወደ ንግድ ሊገባ የሚችል ሀሳብ ከሆነ ያንን ነገር አይዲያውን ካመጡት ሰዎች ጋር በተቀናጀ አገልግሎትን በመስጠት ወደሚቀጥለው የንግድ ደረጃ እንዲደርሱ የሚያደርግ እና አገልግሎታቸውን ወደ ገበያ ማውጣት የሚችሉበትን መንገድ ይፈልጋል። እነዚህ ነገሮች ብዙ ጊዜ ስትራክቸራል የሆኑ ነገሮች ናቸው። ያ ማለት በጥናት የሚደረግ ከዚህ በፊት ተሞክሮ ውጤት ያመጣ አይነት አሰራሩ የተከተለ ነገር ነው የሚሆነው። ኢሳዲስን ለምሳሌ ብንመለከት የምናስባቸው አንደኛ ይሄ ታሰበው ሀሳብ ኢትዮጵያ ውስጥ የሌለ ወይም ደግሞ ገና አዲስ የሆነ ወይ የተሻለ አይዲያ ነው ወይ የተሻለ ሀሳብ ነው የሚለውን ነገር እናያለን። ሁለተኛ የሚሰሩት ሰዎች ገቢ ሊያገኙበት ይችላሉ የሚለውን ነገር እናያለን። ይህን ለማድረግ e you que me የንግድ ክራይቴሪያዎች አሉ። ስለዚህ እነሱን ነገሮች የሚያሟሉ መሆን አለባቸው። ከዛ ያለፈ ደግሞ ምንድን ነው የሚሆነው? ላይክ እነዚህ የሚዘጋጁት በኢንኩቤሽን ስር ብዙ ጊዜ የአራት ወር ወይም የስድስት ወር ነው የሚሆነው። ስለዚህ ጊዜ ትንሽ ይፈልጋል። ያ ማለት በንግድ ውስጥ የቆዩ ሰዎች፣ ተመሳሳይ ስራ ላይ ያሉ ሰዎች የሚያቀርቡላቸው እርዳታ ይኖራል ማለት ነው። ስለዚህ ወደ ገበያ የሚገቡበትን ፍጥነት ይጨምርላቸዋል ማለት ነው። ክራውድ ፈንዲንግ ወይም ደግሞ የጋራ ገንዘብ ሊዋጣባቸውና ሊሰባሰቡባቸው ስለሚችሉ መድረኮች እና መርሀ ግብሮች አውራኝ፣ በጣም ጥሩ ክራውድ ፈንድ የሚባለው ወይም ደግሞ ከአንድ ድርጅት ወይም ከአንድ ግለሰብ ገንዘብ ከማግኘት ይልቅ ከአጠቃላይ ሕዝብ ከሕዝቡ ገንዘብ የመሰብሰብ አማራጭ የሚለውን ነገር የምናይበት ነገር ነው። አሁን ያው ቴክኖሎጂ ስላለ በቴክኖሎጂ ምክንያት የሚረዳን የተለያዩ አይነት አማራጮች አሉ። ለምሳሌ ኢንተርኔት ላይ ካየን እንደ ቴክስት ስታርት አይነት ብዙ በጣም ብዙ የሆኑ ካምፓኒዎች በዛ መልኩ የጀመሩ ይኖራሉ። አሁን ወደኛ ሀገርም ስንመጣ ኢቨን አሁን ይሄ የሸገር ፕሮጀክት የሚባሉት ክቡር ጠቅላይ ሚኒስትሩ የሚመራቸው እነሱ አሁን ክራውድፈንድ ነው የሚደረጉት ከተለያየ ሰው ስለሚጠየቁ ማለት ነው። ወደ እኛ ስናመጣው በተለይ አርት ላይ ያሉ እነዚህ አርቲስቶች፣ ሙዚቀኞች፣ ፊልም የሚሰሩ ሰዎች እንደዚህ አይነት ክራውድፈንድ የተሻለ አማራጭ ነው የሚሆነው። ክራውድፈንድ የሚባለው ላይ ምንድን ነው መጀመሪያ ገንዘቡ እቃችንን ከማግኘታችን በፊት ይሰበሰባል ማለት ነው። ስለዚህ አንድ ሲዲ የሚያወጣ ሙዚቃ ባለሙያ እነዚህ አይነትን ወብሳይቶችን በመጠቀም ይህንን ሲዲ ላውጣ ነው ሳምፕሉን ያሰማና ስለዚህ ገንዘብ ከሰበሰባችሁልኝ ሙዚቃው ሲወጣ ደግሞ በዛው በሰበሰባችሁ ይልቅ ሙዚቃውን ሰጣቸዋል ይላል ማለት ነው። ስለዚህ ሰዎች ሀያም ሰላሳ ብርም የሙዚቃው ዋጋ ባለው መሰረት ያወጡና ከዛ በኋላ ሙዚቃው ሲያልቅ እያንዳንዱ ሰዎች ይላክላቸዋል ማለት ነው። ስለዚህ ጥሩ የሆነ ፋይናንሲንግ ሜተር ነው። አሁን ኢትዮጵያ ውስጥ በደንብ ያልበለጸገበት ምክንያት አንደኛ የክፍያ ሲስተማችን ገና ወደኋላ የቀረ ስለሆነ ስለዚህ በኢንተርኔት ስቲል መክፈል አንችልም። ይሄ ሞባይል ዋሌት የሚባሉ ባንኮች እየጀመሩ ነው። አሁን ለምሳሌ ባንክ ኦፍ አቢሲኒያ ያካየ ነው በጣም ጥሩ የ የሞባይል ዋሌት አላቸው። ከዛ ደግሞ የፋይናንሻል ቴክኖሎጂ ላይ ያሉ ካምፓኒዎችም እየመጡ ነው። እንደ የኔ ፔፔወይ አይነት እንደዚህ አይነት ካምፓኒዎችም ወደ ማርኬት እየገቡ ነው። እነዚህ በጣም ሲጠናከሩ በኋላ ልክ ኢንተርኔት ላይ ሌሎች ሀገሮች ላይ እንደምናየው ከቢሊየን ዶላር የሆነ ማርኬት ነው፣ ትልቅ ንግድ ነው። በዚህ ዙሪያ ላይ ያለው ማለት ነው። ስለዚህ ወደፊት ተጠናክረው እነዚህ ነገሮች ለብዙ ንግድ ለመስጀመር የሚያስችሉ መሰረታዊ ነገሮች ይሆናሉ ብዬ አስባለሁ። እንደዚህ አይነት መረጃዎችን ወጣቶች በምን አይነት መልኩ ነው ማግኘት የሚችሉት መስማት የሚችሉት? ይህ መረጃ የንግድ ትስስሩ ላይ ያለው የመረጃ እጥረት አለ፣ ምንም ጥያቄ የለውም። ከመንግስትም በኩል ያሉ መረጃዎች በበቂ ሁኔታ ወደ ህዝብ አይደርሱም። ከግለሰቦችም ከመዋለ ነዋይ ከሚያፈሱም ከኢንቨስተሮችም ያለ ከኢንኪቤተሮች ከሁሉም ቦታ ላይ ያለ መረጃ እንደተፈለገው በብዛት አይደርስም። አሁን አንዳንድ የምናየው ኢንተርኔት ያው እንግዲህ ኢንተርኔት ዋናው መሰረታዊ የሆነ የመገናኛ እና መረጃ ማኛ ምንጭ ነው ብዬ ስለማስብ እዛ ላይ ነው እንግዲህ ትኩረታችንን ማድረግ ያለብን። ከዛ ጋ የተገናኘ አንዳንድ እድገቶች እና ለውጦች እየመጡ ያሉበት ሁኔታ አለ። ለምሳሌ እንደዚህ አይነት ሚዲያ ካምፓኒዎችን ብናይ እንደ ሸጋ ሚዲያ አይነት አዲስ ሳይት ሊንክ አፕ አዲስ፣ ስለዚህ የምንላቸው ሚዲያዎች አብዛኛውን ጊዜ ስለ ንግድ ስጋ ከመጨመር ጋር የተገናኘ እነዚህ ስታርታፕ የሚባሉ ቢዝነስ እየተገናኘ የተገናኘ መረጃዎችን እያወጡ ይገኛሉ አሁን በዚህ ሰዓት። ስለዚህ እነዚህ ነገሮች ወደፊት እየተጠናከሩ ሲሄዱ ደግሞ የተሻለ መረጃ የማግኘት ተስፋ አለን ብዬ አስባለሁ። ከዛ ውጭ የማህበራዊ ሚዲያውን በጣም ጥሩ እንት ይኖረዋል፣ ከንግድ ጋ የተገናኙ ይህን ነገር የሚረዱ ድርጅቶችን ፎሎ በማድረግ ትዊተር ላይም ሊሆን ይችላል ቴሌግራም ላይም ሌሎችም የመረጃ የምናገኝ ማህበራዊ መረጃ የምናገኙባቸው ቦታዎች ላይ ያን ነገር በማግኘት ብዙ አይነት መረጃ ማግኘት እንችላለን ብዬ አስባለሁ። በተለይ አብዛኛው ፕሮግራም ወደ ቁጥር ይኖረዋል። ከዛ ጋር የተገናኙ መረጃዎችን አሁን በብዛት ማግኘት እንችላለን። ኢንተርኔት ላይ መረጃ ለማግኘት ብዙ አይከብድም፣ ግን የተሻለ ትንሽ ጥረት ይጠይቃል። ከወጣቶቹም ማለት ነው። በተለይ እሺ፣ ማርቆስ በጣም ነው የማመሰግነው። ጥያቄዎችን ጨርሻለሁ። በጨመር የምትፈልገው ነገር ካለ? ብዙ የለኝም። አሁን ጨማሪ ቢዝነሶች ላይ በተለይ አሁን እንደምናየው ማችን ላይ አብዛኛውን ስታርታፕ እንቅስቃሴ ንቅናቄ ያለ አለም ላይ ምንድነው ላይክ አንድ አካባቢ ያለ ችግር አካባቢ ያለ መፍትሄ ኖረ ተጀምረዋል የሚል አስተሳሰብ ነው ያለው እንግዲህ አሁን በአቅራቢያችን እንኳን ያሉ ሀገሮችን ብናይ እንደ ኬንያ፣ እንደ ጋና፣ ናይጄሪያ ብናይ ይህ ስታርታፕ ኤኮሲስተም የሚባለው ወይም ደግሞ ጀማሪ ቢዝነሶች የሚሳተፉበት ምህዳር በጣም ሰፍቷል። ነገር በተመለከተ መንግስትም አሁን የጀመራቸው ስራዎች አሉ። ይሄ በጠቅላይ ሚኒስትር ቢሮ የሚመራው የኢዝ ኦፍ ዱዊንግ ቢዝነስ የሚባለው ወይም ደግሞ ስራን መስራት ማቃለል የሚለው አይነት ፖሊሲዎች እየመጡ ነው ያሉት። ከዛ ጋ የተያያዙ አዲስ የሆኑ እንዴት ነው ገንዘብ የምናገኘው፣ እንዴት ነው ታክስ ግብር ሊቀነስልን የሚችለው ለሚጀምሩ ቢዝነሶች፣ እንዴት ነው ኢኖቬሽን የሆኑ አይዲያዎችን ወደ ከሌሉም አለምቦች ላይ የምንችለው ከኢትዮጵያም ያለፈ የሚሉ አሳሰቦች አሉ። ስለዚህ አብዛኛው ወጣት ከዚህ ከብዙ ካለው ውስብስብ ችግር እንዴት ነው መፍትሄ ለመጣ የሚችለውን ነገር ብሎ ትንሽ ቆም ብሎ ማሰብ አለበት። ሁለተኛ ደግሞ ይህን መፍትሄ ካመጣ እንዴት ነው ከሀገራችን ያለፈ ሌሎች ቦታዎች ላይ ንሸጥ የምንችለው የሚለውን ነገር ማሰብ አለበት። እንደዚ አይነት ጥሩ የሆነ ራእ ያላቸው ሰዎች ከኛም ሀገር ያለፈ ከኛም ድንበር ያለፈ መፍትሄ ይዘን መምጣት እንችላለን የሚለው ነገር እሱም ደግሞ መንግስት እና የተለያዩ ድርጅቶች ማብራራት የሚችሉበት ነገር ቢፈጥ ኢትዮጵያ ብዙ ፖቴንሻል ብዙ አቅም ያላቸው ሰዎች አሉ ብዬ በዛ ወደፊት የተሻለ ነገር ማድረግ ይቻል ብያ አምናለሁ። ስለዚህ ይሄ አሁን የምናወራበት የጀማሪ ንግድ የሚባልበት ሴክተር የሚሰፋና ወደፊት በጣም ትልቅ ሊሆን የሚችል ሴክተር ነው ብያ አምናለሁኝ። ለአሜሪካ ድምፅ ዘገባ ኤደን ገረመው ከዋሽንግተን ዲሲ።